ደራሲ ረዘነ ሀብተ በቅርቡ ደም የተከፈለበት ባርነት የኤርትራ አብዮት ህልሞችና ውድቀት በሚል ርዕስ የጻፉትን መጽሐፍ ለአንባቢያን አቅርበዋል። ኤርትራ ነፃ ከወጣች ወደ ሶስት አስርተ ዓመት ዕድሜ ላይ ነች። አሁን ከሰላሳ ዓመት በኋላ ይህንን ለመጽሐፍ የወደዱት ምን አይነት መልእክት ለኤርትራውያንም ሆነ ለሌሎች ለኢትዮጵያውያን ማስተላለፍ ፈልገው ነው? እንዳልከው የመጽሐፏ ርዕስ ደም የተከፈለበት ባርነት ነው የሚለው ትግሉን በተግባርም ስለማውቀው የትግሉ ውጤትንም በደንብ ስለተረዳው በመሰረቱ የኢትዮጵያውነት ላይ ኤርትራውያን ባርነት አልነበረም እና የኤርትራ አብዮት ትክክለኛ አብዮት አልነበረም። የተፈጠረበት ምክንያት አረቦች ስለፈለጉት ብቻ ነው የሚል ፖለቲካዊ ግንዛቤ ነው ያለኝና አፈጣጠሩም ትክክል አይደለም። ውጤቱ ደግሞ ማለት የሰው ልጅ የደም ዋጋ የሚከፍለው መብቱን ለማስጠበቅ ነፃነትና አርነት ለማግኘት ነው እንጂ ወደ ከፋ ባርነት ለመግባት አይደለም እና በሁሉም በኩል ትግሉ ትክክል እንዳልነበር፣ ጥያቄውም ትክክል እንዳልነበር ውጤቱም ከፋ ጥፋትና ባርነት ስለሆነ ያንን ምክንያት በማድረግ ነው ይህን መጽሐፍ ያቀረብኩት ማለት ነው። መሰረታዊ ጥያቄ ግን ኢትዮጵያዊነት ለኤርትራውያን ባርነት አልነበረም የሚል ፖለቲካዊ አርጊመንት ይዞ ነው የተነሳው። ይሄ መጽሐፍ ኢትዮጵያዊነት ባርነት አልነበረም ብለው ሲነሱ የእርሶ የመከራከሪ ሀሳብ ዋነኛው ምንድን ነው? በኤርትራ የፖለቲካ መሪዎች በኩል ኢትዮጵያዊነት ባርነት ነው በሚል መልክ ቀርጸው ያንን አይነት አመለካከት ለማስፋፋት እና የኤርትራን ከኢትዮጵያ ለመነጠል የወደዱት ከምን አኳያ ነው? ወደ መሰረታዊ ጉዳይ ንግባ። ይሄ ስብሎ የተጀመረው በስልሳዎች ነው ከዛ ብንነሳ ነው ነገሩን በደንብ ልንተነት ነው የምንችለው። አጀማሞሮ ላይ መጀመሪያ የኤርትራ ህዝብ ጥያቄ አልነበረም። በመሰረቱ የአረቦች ጥያቄ ነው፣ የአረቦች ስትራቴጂ ነው። እነሱ ናቸው የፈጠሩት ትግሉን ማለት ነው፣ በስልሳዎቹ ከዛም እንግዲህ እንደምታውቀው አብዛኛዎቹ ለምሳሌ የሻእቢያን ኦርጋናይዜሽን የመሩት እና የፈጠሩት የቀደሞ ኃይለሥላሴ ዩኒቨርሲቲ ተማሪዎች የነበሩ ሰዎች ናቸው። እና እነሱ ኢትዮጵያ ውስጥ የነበረውን የተማሪ እንቅስቃሴ እሱን መዝምዘው በቃ ኤርትራ ውስጥ ሪቮሉሽን መፍጠር ተሰባስበው ኤርትራ በጣሊያን ተገዝታ ስለነበር እስቲል ኢትዮጵያ ውስጥ እኛ እንደ ኮሎኒ ነው እንጂ የምንኖረው ነጻ ህዝብ አይደለምም፣ ኤርትራ ነጻ ሀገር መሆን አለባት የሚል ጥያቄ አንስተው ነው እንግዲህ የሻእቢያን ኦርጋናይዜሽን የመሰረቱት። ምን ለመፍጠር ነው ለህዝቡ የተሻለ ህይወትና የተሻለ ጥቅም ለመፍጠር በጥናት የተነሳ ትግል ነው አይደለም ለሚለው፣ እንግዲህ ሁሉም ሰው እንደሚያውቀው ኢትዮጵያውነት ለኤርትራውያኖች ባርነት አልነበረም። ያው ዳይሬክትሊ ኦር ኢንዳይሬክትሊ ኢትዮጵያን የሚመሩት እነሱ ነበሩ ማለት ነው። እና እነሱ ሻቢያዎች ጭምር ያነሱት የትግል ጥያቄ ትክክለኛ አልነበረም፣ እውነት አልነበረም። ምክንያቱም ኢትዮጵያውነት ለኤርትራውያኖች ባርነት ሆኖ አያውቅም። ይህን አርጊመንት ነው የሚያነሳው መጽሐፉ ማለት ነው። ውጤቱ ደግሞ ባለፈው አምሳ ዓመት ስንት ህዝብ ጠፍሶ፣ ስንት ደም ፈሶ፣ ስንት አጥንት ተከስክሶ የተገኘ ውጤት ደግሞ የከፋ ባርነት ነው። ለምሳሌ በኃይለ ሥላሴ ጊዜ የነበረው የኤርትራኖች ህይወት እና በአሁኑ በኢሳያስ ስርዓት ያለው የኤርትራኖች ህይወት ሲወዳደር ልክ የገነትና የሲኦል ልዩነት ያለው ሁኔታ ነው የምታየው ማለት ነው እና ትግሉ ትክክልም አይደለም ውጤቱም ጥፋትና እልቂት እንዲሁም የከፋ ባርነት ነው ብሎ ነው የሚገመግመው ማለት ነው። አሁን እንዳነሱት ኤርትራውያን በኢትዮጵያ ውስጥ በባርነት አልነበሩ። እንዳውም ኤርትራውያን ኢትዮጵያን በቀጥታም ሆነ በተዘዋዋሪ በተለያየ መልኩ ይመሯት ነበር ብለዋል። ይህን ሲሉ ምን ማለት ነው? አው ሁሉም ሰው እንደሚያውቀው በኢኮኖሚክ በሚሊታሪውም ይሁን በመንግስት ስርዓት ይህም እንጀነራሊ በሁሉም በንብ ኤርትራኖች የበላይነት ነበራቸው። ኢትዮጵያ ውስጥ እንደ ሁለተኛ ዜጋ ደግሞ አይቆጠሩም ነበር ኤርትራኖች። እንደዛ አይነት ስርዓት አልነበረ፣ ነጻ ህዝብ ነበሩ። በነፃነት የሚንቀሳቀሱና የብልጽግናና የማደግ ትልቅ እድል የነበራቸው ከማንም በላይ እነሱ እንደነበሩ ነው ታሪክ የሚነግረን ማለት ነው። እኔ እንኳ በአቅሜ ማለት ይሄ ወጣት ነበርኩ። የአስራ ሁለት የአስራ ሶስት ዓመት ልጅ ሊሆን ይችላሉ ነው በዛን ጊዜ የማየው ነገር ስለዛ ያየሁት ነገር ነው የማወራው። እና ኢትዮጵያነት ለኤርትራውነች ባርነት ነበር ብዬ መናገር በጣም የሚከብደኝ በጣም ነው የሚከብደኝ። ምክንያቱም የወጣለት ነጭ ውሸት ነው። ኤርትራኖች በኢትዮጵያ ውስጥ ተጠቃሚዎች እና ገዢዎች ነበሩ። አማን አንዶም እኮ ኤርትራዊ ነው። ኢትዮጵያን የመምራት እድል ያገኘ ሰው ነው። ያን ያህል ነው እንግዲህ ኤርትራኖች ኢትዮጵያ ውስጥ ምን ያህል ክብር እንደነበራቸው። የመጀመሪያው የኢትዮጵያ ውጭ ጉዳይ ሚኒስትር ኤርትራው ያደቃይ ሰው መሆኑን አቃል ነው። ሎሬንዞ ታእዛዝ ይባላል ማለት ነው። እና በሁሉም በኩል በፖለቲካውም በኩል በንግዱም በኩል በትምህርትም በኩል ኤርትራኖች የበላይነት ነበራቸው እና ወደዚህ ወደሚያጠፋቸው ትግል የሚወስዳቸው ምንም አይነት ፖለቲካዊ ምክንያት አልነበራቸውም። በልጅነቱ ገና የአስራ ሰባት አመት ለጋ ወጣት ሆኖ ነው ይህንን የኤርትራን የነጻነት ትግል ተቀላቅለው የነበሩት። ለነጻነት ትግሉ ውስጥ እንደዚሁ በረሃ ወርደዋል። የዛን ጊዜ ህይወቶና ወደዛ ውስጥ ተስበው ለመግባት የቻሉበት ምክንያት እንዴት ነው? ከዛ ከነበሮት አመለካከትስ ዛሬ ያሉበት አይነት አስተሳሰብ ላይ ሊቆሙ የቻሉት በምን አይነት ሂደት ውስጥ ነው? መጽሐፌ ላይ እንዳስቀመጥኩት እኔ ወደ በረሃ ስወጣ የአስራ ሰባት አመት ልጅ ነበርኩ። እንግዲህ ወደ በረሃ የመውጣቱ ጉዳይ መጽሐፌ ውስጥም ግልጽ እንዳደረግኩት ከደርግ ግፍ ለመሸሽ ነው። ደርግ ደግሞ በኤርትራ ብቻ ሳይሆን በኢትዮጵያ ውስጥም በወጣቱ ላይ ግፍ ይፈጽም ስለነበር ከተማ ውስጥ ወጣት የሚኖሩበት ሁኔታ አልነበረም። ካልሆነ በስተቀር እኔ ኢትዮጵያውነት ለኤርትራውያን ባርነት ነው ኤርትራ የኢትዮጵያ ኮሎኒ ናት ከሚል ፖለቲካ አስተሳሰብ አይደለም ወደ በረሃ የወጣሁት። ወደ በረሃ የመውጣት ጉዳይ እኔ ብቻ ሳይሆን አብዛኛዎቹ የሚያውቁትም ነገር አልነበራቸውም። ስሜት፣ ተራ ስሜት። እኔ ኢትዮጵያውነት ባልነት የሚለው ስሜትም አልነበረኝም። ምክንያቱም ኢትዮጵያው ነው ያደግኩት። አሰብ ተወልጄ አሰብ ነው ያደግኩት። አሰብ ውስጥ ደግሞ ለየት ያለ ያኗኗር ሁኔታ ነው የነበረ። በምንም አይነት ምክንያት ኢትዮጵያውነት እንደ ባርነት የማይበት ምንም ስዕል አልነበረኝ። ቤተሰቦችም ይኔም ኢትዮጵያ ውስጥ ተከብረን የኖር እንጂ ተዋርደን የኖር ህዝቦችም አይደለንም። እና እንግዲህ ግልጽ ለማድረግ ወደ በረሃ የወጣሁበት ምክንያት ተደርግ ለመሸሽ ብቻ ነው። በረሃ ውስጥ ምን እንደሚቆየኝና ምን እንደማገኝ የማውቀው ነገር አልነበር። በረሃ ውስጥ ያየሁት ነገር ግን፣ የኤርትራ ጥያቄና የፖለቲካው ሁኔታ ምን እንደሆን ቶሎ ነው የገባኝ። ምክንያቱ ወታደራዊ ስልጠና በአረብኛ ነው የሚሰጠው። ከኢራቅ የመጡ ኮማንዶዎች ደግሞ በመጀመሪያው ዓመቶች ማለት ነው እኔን የወታደራዊ ትምህርት ያስተማረኝ በአረብኛ ነበር ማለት ነው። እና እንዲያውም አረቦች የመሆናችን ጉዳይ ከእነሱ በቀጥታ ነው የምሰማው። ስለ ትግሉ፣ ስለ ኤርትራ ጉዳይ፣ ስለ ኤርትራ ፖለቲካ በረሃ ውስጥ ነው ያጠናሁት። እና ያን አይነት ስሜት ይዜ ነው ደግሞ ሳውንድ ደስ መጽሐፍ ለመጻፍ የደረስኩበት ምክንያት በሆነ ጊዜ ደግሞ በማንም ጊዜ የኤርትራን ፋሽስታዊ ስርዓት ነው ምለው እሱን ለማውደቅ አሜሪካ መጥቼን ብዙ ትግሎችን አካጃለሁ። ይህን ሴል የኔ አስተሳሰብ የኔ ፖለቲካዊ እምነት ኢትዮጵያውነት ለኤርትራውያን ባርነት አይደለም፣ አልነበረምም። አሁንም የሚያዋጣን ከኢትዮጵያ ጋር አብሮ መኖር ነው። አንድ ህዝብ ነን። ለማደግም ለመሰልጠንም ለመበጠግም የሚመቸው ነገር በአንድነት መኖር ነው የሚለውን አላማ ፖለቲካው አስተሳሰብ ማለት ነው በውስጤ ኖር የነበርኩ ሰው ነኝ ማለት ነው። እንዳነሱት በተለይም ከመነሻው ለመሄድ ኢትዮጵያ የሀገር ፍቅር ማህበር በመጽሐፉ ውስጥ አስቀምጠዋል። የነበሩትን ትግሎች የሀገር ፍቅር ማህበር የሚቻላቸውን አድርገዋል። ኢትዮጵያ ጋር በአንድነት ለመኖር ኢትዮጵያዊ ማንነታቸውን ጸንተው አምነው በዛ መሰረት ታግለዋል። ዛሬም ድረስ የነሱ የልጅ ልጆች ሁሉ አሉ በህይወት የነሱ ምርጫ ምናልባት ሌላ ሊሆን ይችላል። በአሁኑ ወቅት የዚህ የኤርትራ የፌዴሬሽኑ መፍረስ በርካታ ሰዎች ቀዳማዊ ኃይለሥላሴን ከሚያጉዙባቸው ወይም ከሚተቹባቸው መንገዶች እና በቤተሰቦቻቸውም ጭምር ከሚታመኑ አንዱ የፌዴሬሽኑ መፍረስ ለዚህ ዳርጎናል ብለው የሚሉ ወገኖች አሉ የዛ የፌዴሬሽን መፍረስ ምን ያህል የኤርትራ ተወላጆችን አመላከት ወደ ኤርትራዊ ማንነት እንዲገፋ አድርጓል። ለዛ አሉታዊ አስተዋጽኦ አበርክቷል ብለው ያስባሉ። መጽሐፌ ላይም እንዳስቀመጥኩት ማለት ነው። የፌዴሬሽኑ ጉዳይ ለምሳሌ ኢትዮጵያውኖች ሳይቀሩ፣ በተለይ የውጭ ጉዳይ ሚኒስትር የነበረው አክሊሉ ሀብተወልድ ሳይቀር ያንሆን ይወቅሳቸዋል ፌዴሬሽኑን አፍርሰውታል ብሎ የተለያዩ ኢንቴሌክቹዋልን ልሂቃንም ያን አይነት ሚዛን ጃንሆ ላይ ያስቀምጣሉ። በእኔ በኩል ግን እንዳጠናሁት ከሆነ የፌዴሬሽኑን የመፍረስ ጉዳይ ኤርትራ ውስጥ የነበሩት ልሂቃን ፍላጎት ትልቅ እንደነበር ነው የማውቀው። እንግዲህ ፌዴሬሽኑ እንደምታውቀው በሕዝብ ድምፅ የተመረጠ አመራር አልነበረውም። በቃ አመራሩ ፊፍቲ ፊፍቲ ነው። አምሳ ከስላም ወገን አምሳ ከኤርትራ እንደ ሊባለን አይነት መንግስት ነበር የተፈጠረው። ኮንስቲቱሽኑም ልክ እንደዛ አይነት ነገር ነበር እና እስላሞቹ ማለት ነው በናይንቲን ሲክስቲ ጀብሃን ፈጠሩ ማለት ጀብሃ ከፈጠሩት አንዱ ለምሳሌ ድሪስ መሐመድ አደም የሚባለው የፌዴሬሽኑ አመራር ነበር። እና ስታስበው ኦረዲ የእስላሙ ሀይል ተለይቷል። ፌዴሬሽኑ ለአንድነቶች ግማሽ ድል ነበር፣ ምክንያቱም አትሊስት ለአስር አመት ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቆይ ሰው ብሎ መወሰኑ እንደ ትልቅ ድል አላይትም፣ ግማሽ ድል አድርገው ነበር የተቀበሉት። ለእስላሞች ግን ፌዴሬሽኑ ተቀባይነት አልነበረም። ሳይወዱ ነበር በግድ የገቡት። ማፍረሱ ላይ ግን የእነሱ ትልቅ ሰራ አለው። በዚያን ጊዜ በናይንቲን ሲክስቲ ካይሮ ውስጥ ይሄ የኤልኤስ ጀብሃ የሚባለውን ኦርጋናይዜሽን ከመሰረቱት አንዱ እግሪት መሐመድ አደን የፌዴሬሽኑ አመራር የነበር ሰው ነው። እና ኦረዲ ቴክኒካሊ እንግዲህ ናይንቲን ሲክስቲ ጀብሃ ተመስርቷል። ናይንቲን ሲክስቲ ዋን ደግሞ ጀብሃ የትጥቅ ትግል እንደጀመረ ኦፊሻሊ አስታውቋል ማለት ነው። እና ፌዴሬሽኑ የፈረሰው ናይንቲን ሲክስቲ ቱ ነው። ቴክኒካሊ ፈርሷል። ጃንዋሪ ብለን የሚደረጉበት ምክንያት አለው ብያላም። ፌዴሬሽኑ ፌዴሬሽኑ ኦረዲ የፊፍቲ ፊፍቲ አሰራር የነበረው ፌዴሬሽን ነው። እስላሞቹ ፌዴሬሽኑን ተቃውመው በቃ የራሳቸውን ትግል ፈጥረዋል። እና ቴክኒካሊ ጃንሆይን የገፏቸው የኤርትራ ልሂቃን ናቸው። የአንድነት ሰዎች ናቸው። ይሄ ፌዴሬሽን ትርጉም የለውም፣ መፍረስ አለበት የሚል ትግል ያካሂዱ ነበር። እሚቃወሙም ነበር፣ መፍረስ አለበትም የሚሉ ነበር። እና ትልቁ የማፍረሱ ፖርሽን ለጃንሆይ ብቻ የሚሰጥ ነገር ነው ብዬ አላምንም። የኤርትራን ልሂቃን እንዲፈርስ የራሳቸው ጥያቄ ያቀርቡ ነበር ያነሱት በመጽሐፍ ውስጥም እንደጠቀሱት ለዚህ ለኤርትራ ነጻነት ማቀንቀን አንዱ ዋነኛው ቁልፍ ጀበሃ አመራር ነበር። ከዛ አልፎ ከጀብሃ በኋላ በአሁኑ ወቅት ስልጣን ላይ ያለው የኤርትራ ነጻ አውጪ ግንባር ሊቆም የቻለው የሁለቱ አመሰራረትና በመጨረሻም የጀብሃ ተመቶ ከሜዳ ና ከፖለቲካው አለም መውጣት ና አሁን በኢሳያስ አፈወርቂ የሚመራው ድርጅት ለመንግስታዊ ስልጣንነት ና ለአገር የማ ቆም ደረጃ ድረስ የደረሰው በምን መልክ ነው? ምን አይነት ትንቅንቆች ነበሩ? በዛ በፖለቲካው ህይወት ውስጥ አየህ፣ የኤርትራ ትግል አስቀድሜ እንዳልኩት አረቦች ለራሳቸው ስትራቴጂካዊ ጥቅም የፈጠሩት ፖለቲካዊ ሪቮሉሽን ነው። ለኤርትራ ህዝብ ተብሎ የተሰራ አልነበረም። ካፈጣጠሩ ማለት ነው። እና አንድ ላይ መቆም የሚችል የትግል ኦርጋናይዜሽን መስራት አይችልም ነበር። ሁለት የመሆኑ ጉዳይ የግድ ነበር። ልክ እንደ ፌዴሬሽኑ ማለት ነው። የከበሳ ሰዎች በአንድ በኩል፣ የምዕራባዊ ቆላ ሰዎች በአንድ በኩል የመሆናቸው ጉዳይ ልክ፣ ሃይማኖትም እንደዛ በሃይማኖቱም ልትለያየቸው ትችላለ እና አንድ ላይ መቆሙ አይችል ነው። ዩናይትድ ኔሽንስ እድል ሰጥተዋቸው ነበር። አንድ ሀገር መስራት እንደማይችሉ ከታወቀ በኋላ ነው በፌዴሬሽኑ የመቆየቱ ጉዳይ እንደ ውሳኔ የቀረበው ካልሆነ በስተቀር ሙሉ ድል ተሰጥቷቸው ነበር። አንድ ላይ መኖር እንደማይችሉ እና አንድ መንግስት አንድ ሀገር መፍጠር እንደማይችሉ በተግባር አሳይተዋል። ሁለቱም አካሎች ማለት ነው እና ለምሳሌ ጀባ አንድ እስትራቴጂ ነበረው። የኤርትራ በረሃ ከአንድ እንቅስቃሴ በላይ መሸከም አይችልም የሚል ፕሪንስፕል ነበረው። ሻዕቢያን ለማጥፋት ብዙ ትግል ያካሄዱት ማለት ነው እና መጨረሻ ላይ ደግሞ ሻዕቢያ ከጀብሃ ጋር አብሮ የመስራት ወይም አንድነት የመፍጠር ጉዳይ የማይቻል መሆኑን ስለሚያውቁ የጀብሃን የማፍረስ ጉዳይ ተያያዙት ማለት ነው። መጨረሻው ላይ ከሲፒኤልኤፍ ጋር በመተባበር ጀብሃን መጥተው በታት ነው ወደ ሱዳን እንዲገባ ነው ያደረጉት ማለት ነው። ከዚያ በኋላ ነው እንግዲህ ሻቢያ የኤርትራን በረሃ የተቆጣጠረው የዩኒቲ ገቨርንመንት ኤርትራ ውስጥ አልተፈጠረ ሻእቢያ ለምሳሌ ለብዙ ሰው ግልጽ የማይሆን በተለይ ለኢትዮጵያውያን ሻእቢያ የኤርትራን ሕዝብ አሳምኖ የሰራው ነፃነት የለም። ሻእቢያ አስመራ ሲገባ የምዕራብ አውቆላ ሕዝቦች ወደ ሱዳን ነው የተሰደዱት እንጂ ነፃ ወጣም ብሎ ሻእቢያን አልጠበቁም። እና የኤርትራ ሁኔታ የዩኒቲ ገቨርንመንት የአንድነት ገቨርንመንት የሚባል ነገር አልተሰራ ፕራክቲካሊ እንግዲህ አሁን ሀገር ነው የተሰራው ወይስ አንድ በጠመንጃ ብቃትና በሀይል መሬቱን የተቆጣጠረ አካል ነው ያለው የሚለውን ነገር የፖለቲካ ትንንሳን የሚያውቁ ሰዎች ጉዳዩን በደንብ ማየት አለባቸው። እስካሁን ድረስ ችግሩ አልተፈታም። የጊዜ ጉዳይ ነው እንጂ ሌላ ችግር የሚመጣል እየገምታለሁ የሚል ራሴ ማለት ነው። የእርሶን መጽሐፍ በመገምገም ዶክተር ግርማ አውጊቸው ደመቀ በቅርቡ ባለፈው ሳምንት እንደዚሁ በእኛ ድረገጽ ላይ የመጽሐፍ ዳሰሳ አድርገዋል። በዛ ላይ ካቀረቡት አንዱ እርሶን አስመልክቶ በመጽሐፉ ያላቸው አመላከት ጓግቶ ያነበቡለት ከቶንም በጽጻፍ ጥራትና በሀሳቦችን በመግለጽ አኳያ ትልቅ ውዳሴዎች አቅርበዋል። በዛ ላይ ከዛው ጋር እያይዘው ግና በተለይ የኤርትራን ፕሬዚደንት ኢሳያስ አፈወርቂ በተመለከተ ስለ ሻዕቢያው ሊቀመንበር ያሁኑ የኤርትራው ፕሬዚደንት ደራሲው ማለት እርሶ ዘነ ሀብተ በጎ አመለካከት እንደሌለው ካቀረባቸው ገለጻዎች መረዳት ይችላል። ይሁን እንጂ ደራሲው ፕሬዚደንቱ እንደ ሌሎቹ የፈጠራ ታሪክ የሚያምኑ ሳይሆን ኤርትራ የኢትዮጵያ አካል እንደነበረችና በኢትዮጵያ ማንነታቸው ላይም አንድም ሲከራከሩ እንዳልተሰማ ገልጿል ብለው ከዛ ወደ ኢሳያስ አፈወርቂ ከራሳቸው ኳያ ሲናገሩ ኢሳያስ አፈወርቂ ኢትዮጵያዊ ማንነቱን ክዶ አያውቅም እኔ ኢትዮጵያዊ አይደለሁም ብሎም አያውቅም፣ ብለው ያንን ከኤርትራውያኖች የሰሟቸውንም ሆነ በቅርበት ከሳቸው ወገን የነበሩ ሰዎች ን ጠቅሶ አስቀምጠዋል። ኢሳያስ አፈወርቂ በኢትዮጵያዊነት ላይ ያላቸው አመላከት ምንድን ነው? ዶክተር ግርማ እንዳሉት ኢትዮጵያ የማንነቱን ክዶ አያቅም፣ ኢትዮጵያም አይደለሁም በማንነቱ ላይም ብዥታ ኖሮት አያቅም ብለዋል። እና የእርሷም አመላከት ይህን አስመልክቶ ምንድን ነው? እዛች ላይ ትንሽ ያተናተን ጉዳይ። እኔ እንዴት የማየው ኢሳያስ ሞኝ ሰው አይደለም። እንደምታውቀው አጎቱ የሁሉን ደራሲ ነበሩ። ሌላ አጎቱ ደግሞ እንደ አምባሳደሩ ነው ይሰራ ነበር ሶስተኛው አጎቱ ደግሞ በኢትዮጵያ ናቫል ውስጥ ትልቅ ስልጣን ይዞ እዛም የሚሰራ ነበር አባቱም መቀሌ ውስጥ የመቀሌ ሚኒስፓል የመንግስት ሰራተኛ ነበሩ ማለት እና ታሪኩን የማያቅ ሰው ነው ብሎ ኢሳያስን መገምገም ሞኝነት ነው ግን እሱ ስለ ታሪኩ ሲጠየቅ እኔ በቃ የኤርትራ ሪቮሉሽን የፈጠረ ሰው ነኝ ብሎ ነው የሚሸፍነው ማለት በእርግጥ የኤርትራ ሰውራ ፈጥሮታል ኢሳያስ እንደሚሉት ጃንሆይ ልከውት የኤርትራን ሪቮሉሽን እንዲጠመዝዝና ሌላ ችግሮች እንዲፈጥር የተላከ ሰው ነው ብሎ የሚተነቱ ሰዎች አሉ። እሱን አልቀበለውም። አንድ አመት ውስጥ አንድ ሰው በስልሳዎቹ ተልእኮ አንድ ሳሙት ውስጥ ያንን ተልእኮ ለመፈጸም እስካሁን ድረስ መቆየት ነበረበት ብዬም አላስብም። በእርግጥ የኢትዮጵያ ፍቅር አለው ብዬ አልገመግምም። በእኔ በኩል ኢሳያስ አሁንም ቢሆን እንደ ኢትዮጵያ ስትራቴጂካዊ ጠላት ነው ማየ መጨረሻውን፣ እንግዲህ ጊዜ ይለየውና ይነግረናል። የፖለቲካ ጉዳይ ሁነ አሁን ብዙ ነገሮችን ማለት ይችላል። በዘጠናዎች ውስጥ ለኢትዮጵያ ምን ይል እንደነበር ሁላችንም አይተናል። በሚደረግለት ኢንተርቪው ኢትዮጵያ የአንተ ዓመት ታሪክ ያላት ሀገር ናት እያለ የሚተነትንበት ጊዜም ነበር። ኢትዮጵያን ለመግዛት ኢትዮጵያን ማፈራረስ ነው የሚል መልእክቶች በቪዲዮ ሳይቀር ያስተላለፈ ሰው ከሀያ ከሀያ አምስት በላይ ተቃዋሚዎች ኤርትራ ውስጥ ሲያሰለጥን የነበረ ሰው ነው። በምንም ተአምር እኔ የኢትዮጵያ አንድነትና የኢትዮጵያ ሰላምና ብልጽግና ድል እንዲመታ ኢትዮጵያ ለዘላለም እንድትኖር የምደግፍና የምታገል ሰው ነው። ኢትዮጵያውነት ለእኔ ክብር ነው። በኢሳያስ ግን ኢትዮጵያውነት ክቡር ነው ያቸል በአሁኑ ጊዜ እንግዲህ በፖለቲካው ጥቅም አንጻር ስናየው ለኢትዮጵያ ጥቅም የሚሰራ ሰው መስሎ ሊታይ ይችላል። ግን ላለፈው አምስ አመት ኢትዮጵያን ያደማ ኢትዮጵያን የጎዳ ሰው ኢሳያስ አይደለም ማለት ነው፣ ውሸት ነው። ኢሳያስ ኢትዮጵያን አድምተዋል። ኢሳያስ ኢትዮጵያን ጎድቷል። እና ባጭሩ እኔ ኢትዮጵያዊነቱን ክዶ አያውቅም ስል የኢትዮጵያ አፍቃሪ ነው ማለት አይደለም። ግን ሌላ አይነት ፌክ የሆነ እኔ ልዩ የኤርትራዊ ናሽናሊስት ነኝ የሚል ስሜት አለው ብያ ላምን። የኤርትራ ናሽናሊዝም ራሱ ትርጉም እንደሌለውም እየመሰከረ ነው። አሁን ሁለቱ ውልዳት ብተን ያገኘነው ነገር ምንም የለም፣ የኤርትራ ፈርሳለች፣ ቁም ነገር የላትም እያለ ነው። ይሄ መልእክት ወዴት ነው የሚያደርሰን? እንግዲህ ጊዜ ይፈርደዋል። ካልሆነ በስተቀር ግን ኢሳያስ የኢትዮጵያ ወዳጅ ነው ብዬ አሁንም አልገመግመውም። ግን የኔ አስተሳሰብ ግምገማ ስህተቱ ነው። ኢትዮጵያውነት ነው የሚያዋጣን የሚል ፖለቲካው ራዕይ ካለው በዛ በኩል የምቃወሙም ነገር የለኝም። እኔም የሚያዋጣን ነገር ኢትዮጵያውነት ነው ብዬ ስለማምን ማለት ነው። እና በአጭሩ እኔ ኢትዮጵያዊ አይደለሁም ብሎ ሪጀክት አድርጎ አያውቅም ኢትዮጵያውነቱን። ኢትዮጵያዊ ነው ሰውየው በታሪክም በትውልድም በሁሉም ማለት ነው። እንደ ሁላችንም ማለት እኔም ኢትዮጵያዊ ነኝ ብዬ ነው የማምነው። ምክንያቱም ከጣሊያን በፊት አንድ ሕዝብ ነበር አብረን የምንኖር አንድ ሕዝብ ነን። አሁንም ቢሆን ምንም ልዩነት አለን ብያላም የፖለቲካ ሰዎች የፈጠሩ ችግር ነው። ከፈጠሪዎቹ አንዱ ደግሞ እሱ እራሱ ኢሳያስ እና በአጭሩ ለአሁኑ ጊዜያዊ ጥቅም ኢሳያስን እንደ መልአክ አድርገው ማቅረብ ትክክል አይመስልኝም። የኢትዮጵያ ወዳጅ ነው ብሎ መገምገም ለእኔ ሀቅነት ያለው ነገር አይደለም። በአሁኑ ጊዜ በቃ የሚያዋጣን ነገር ልክ እንደ እኔ እንደምለው ኢትዮጵያዊነት ነው ብሎ ቢያምን እንግዲህ በዛን ጊዜ ነው እንግዲህ ኢሳያስን የኢትዮጵያ ወዳጅ የኢትዮጵያ አንድነት ፈላጊ ነው፣ ለኢትዮጵያ አንድነት ይቆረቆራል ብሎ መገምገም ይቻለ። አሁን እንደሚያውቁት በኢትዮጵያው ጠቅላይ ሚኒስትር አብይ አህመድና በኤርትራው ፕሬዚዳንት ኢሳያስ አፈወርቂ መካከል መልካም ግንኙነቶች ያሉ ይመስላል። ይህንን እንዴት ያዩታል? በጥልቀት ሲመነዘር ምን ማለት ነው ለወደፊቱ የኢትዮጵያና የኤርትራ ግንኙነት ምን የሚያስገኘው ፋይዳ አለ? ወይስ በመሀል ሌሎች ሰዎች እንደሚሉት ህወሓትን እንቅስቃሴ ለመግታት የተደረገ ስትራቴጂያዊ ሽርክና ነው ብለው የሚሉም አሉ እንጂ ልባዊ ወዳጅነት አይደለም ብለው ጥርጣሪያቸውንም የሚገልጹ አሉ። የእርሱ አተያይ ምንድን ነው? ለወደፊቱ ጠቅላይ ሚኒስትር አብይ ምናልባት በሚቀጥለው አመት ምርጫ ተመርጠው የሚቀጥለውን አምስት አመት የኢትዮጵያ መሪ ሆነው ከቀጠሉ ምን አይነት ውጤት ሊያስገኝ ይችላል ይሄ አሁን የተጀመረው ወዳጅነታቸው ብለው ይገምታሉ? እንግዲህ እንደገለጽኩልህ የኢትዮጵያ አንድነት የምደግፍና ለኢትዮጵያ አንድነት የምታገል ሰው ነኝ። በእኔ መንገድ ማለት ነው። ኢሳያስ እንደዛ አይነት አስተሳሰብ እና አካሄዳለሁ ብያል። አንም ግን የኢትዮጵያ ፕራይም ሚኒስትር ከኢሳያስ ጋር ስምምነት እንዳላቸው ስምምነቱ ምን እንደሆነ አላውቅም። እንዳላቸው ግን እንግዲህ ራሳቸውም ነግረውን አልደጋግመው ማለት ነው። እኔ እስከምገመግመው ድረስ ግን ኢሳያስን ሁልጊዜ በኮሽን ማርክ ነው የማስቀምጠው። ኢሳያስ ከአረቦች ተነጥሎ ፖለቲካ መስራት የሚችል ሰው አይደለም። በተለይ ከግብፅ ከኢሳያስ ጋር መደራደር ማለት ከግብፅ መሪ ጋር መደራደር እንደማለት የማየው እኔ በበኩሌ ማለት ያሰጋኛል። ግልጽ የሆነ ግንኙነት የታወቀ ለኢትዮጵያ ሕዝብ ምንድን ነው የሁለቱ መሪዎች ግንኙነት? እኔ በፖለቲካ ውስጥ ብዙ ሰፍራጅ እንዳለ መቼም አይጠፋ እንደ ጋዜጠኛ ሁሉን ታውቃለህ እና ኢሳያስ ደግሞ ብዙ ጊዜ ከብዙ ሀገሮች ጋር ስምምነት አድርጎ የሚያፈርስ እንጂ በስምምነት የሚቀጥል ሰው አይደለም። እና ትልቅ ጥርጣሬ ነው ያለኝ አሁን በአሁኑ ጊዜ እንግዲህ ብዙ ኤርትራኖች ኤርትራን ሊሸጣት ነው ይላሉ። ኢትዮጵያኖች ደግሞ ኢሳያስ በቃ በኢሳያስ መስራት ነው የሚያዋጣን የሚል ፖለቲካዊ ሚዛን ወስደው ኢሳያስን በቃ መንካት የለብንም የሚሉ ብዙ ፖለቲካዎች ውጭን፣ ማቃለው እንዳልከው ደግሞ ይሄ ሰው የሚታመን አይደለም ብለው የሚጠራጠሩ ሰዎች አሉ። እኔ ደግሞ ከሁሉ በላይ የሚታመን ሰው ብቻ ሳይሆን ለኢትዮጵያ ጥቅም ኢሳያስ ቆሞ አያቅም እና ይህ በቃ የአጭር ጊዜ ፕሮፓጋንዳ ሆኖ ነው የሚታየኝ። ማለት ነው እንደ የኢትዮጵያ አንድነት ደጋፊ መጠን ኢሳያስ ግልጽ በሆነ መንገድ የፖለቲካዊ አስተሳሰቡን ግልጽ ቢያደረግ ደሰትበታለሁ እንጂ የሚከፋኝ ነገር የለም። ዞሮ ዞሮ አንድነቱ ነው የሚያዋጣው። ለሁላችንም አብሮ መኖር ነው የሚያዋጣ። በዛ ነው መበልፀግና ማደግ የምንችለው ብዬ ነው ማምነው። ግን ሰውዬው ሁልጊዜ የሚሳመን ሰው አይደለም። እስካሁን ድረስ የኢትዮጵያ ወዳጅ የመሆኑ ጉዳይ ግልጽ በሆነ መንገድ አላሳየም። ለምሳሌ በቀይ ካርቤት ኢትዮጵያ ውስጥ ምኒልክ ቤተ መንግስት ውስጥ ተቀብሎ የኢትዮጵያ ጠቅላይ ሚኒስትር ሲቀበለው ብዙ ሰዎች ተቀይመው ሰላብዩ በተለይ እንደኔ አይነት የአንድነት ደጋፊዎች የሆኑ ሰዎች በጣም ነበር የተደናገጥ ነው እንዴ። እንዲ እንደዚህ ነው እንዲ የኢትዮጵያ ስትራቴጂካዊ ጠላት ጠላት የመሆኑ ጉዳይ እኮ ሚስጥር አይደለም በተግባር ያሳየው ነገር ነው በተለይ በትዌኒ ፎርቲን እና ትዌኒ ሲክስቲን የእሱ አምባሳደር ግልጽ ላይ የነበረው ስለ አባይ ጉዳይ ስለ ግድቡ ጉዳይ ምን ይሉ እንደነበር እኮ በግልጽ በሚዲያ የወጣ ነገር ነው የኢትዮጵያ ይትገድ ደግፎ አያውቅም ከወያኔ ጋር ጥላቻ እንዳለው እናውቃለን አብረው ብዙ ጉድ ሰርተዋል እርስ በርሳቸው ተጣልተው ደግሞ ብዙ ወጣቶችን አርግፈዋል። እና እንግዲህ ሁለቱም በሁለቱም የራሳቸው የፓወር ስትራግል ነበራቸው። የራሳቸው ችግር ነው። እና አሁን ግን በወያኔ ምክንያት ከሆነ የአብይና የኢሳያስ ፍቅር ኢትዮጵያን የሚጎዳ እንጂ ኢትዮጵያን የሚጠቅም ነገር አይደለም። ወያኔ በራሳቸው መንገድ ደክመዋል፣ ከፖለቲካ ጨዋታ ውጭ ወጥተዋል። እና የኢሳያስ መጠባበር እና የኢሳያስ ደገፍ በተለይ ወያኔን ለማጥቃት የሚፈለግበት ምንም መንገድ አለ ብያል። ወያኔ ፊኒሽ በፖለቲካ ተሸንፏል። ወያኔ በዛ መንገድ የሚታይ ከሆነ ለኢትዮጵያ ክብር አይደለም። ግን አብይ እንደ የፖለቲካ ሰው ኢሳያስ ጋር በመስራት የኢትዮጵያን ጥቅም አስጠብቃለሁ ብሎ የሚተማመን ሰው ከሆነ እሱ ሌላ ጉዳይ ነው። የምናውቀው ነገርም የለንም። ግንኙነታቸው ምን እንደሆነም እስካሁን ድረስ ግልጽ አይደለም ለኔ ማለት ነው። ኢሳያስን የኢትዮጵያ ወዳጅ ነው ብዬ መገምገም በጣም የሚከብደኝ ይከብደኛል። ይሄ ደግሞ ነገ ከነገ ወዲያ የምናየው ነገር ነው። አንድ ነገር ግን ማስቀመጥ የምፈልገው በኢሳያስ የሚሰራ ነገር አስፈላጊ ነው ብዬ አልገምትም። አብይ ለምን ያንን ስትራቴጂ እንደመረጠ አላውቅም። ኤርትራ ግን በቃ ኢንፋክት የወደቀ ምንም ነገር ሊሆን የማይችል የተበታተነ አገሩ ነው ባጭሩ ኤርትራ ለኢትዮጵያ የናሽናል ሴኩሪቲ አደጋ ከመሆን አንጻር የሚታይ መሬት እንጂ በስትራቴጂ ምክንያት በቃ መንግስት አለው አገር ሆኗል የሚል ፖለቲካው አስተያየት የሚቀመጥበት ነገርም ነው ብዬ አላምንም። እንዲያውም አብይ ኢሳያስን ከሞት ነው ያነሳው። የሚንቀሳቀስበት ቦታም አልነበረው። ማዕቀቡንም እንዲወገድ ያደረገው አብይ ነው። ግን ያንን ስራ ለመስራት አብይ ያነሳሳው ምንድን ነው? የአብይ ጥቅምና የኢትዮጵያ ጥቅም ምን ይሆን ለሚለው ጉዳይ እንግዲህ እስካሁን ድረስ ግልጽ ያልሆንልን ነገር አለ። በዚህ በጂኦፖለቲክስ የሚሰሩ ነገሮች ምን እንደሆኑ አላውቅም። ሁላችንም እስካሁን በኋላ የምናየውና የምንመለከተው ነገር ይሆናል። ግን በኢሳያስ ለኢትዮጵያ ጥቅም የመስራት ጉዳይ ትልቅ ኮሽን ማርክ ነው የማስቀምጠው። ረዘነ ሀብተ ደም፣ የተከፈለበት ባርነት የኤርትራ አብዮት ህልሞችና ውድቀት ደራሲ፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስ ቢ ኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስ ቢ ኤስ ዶት ኮም ዶት ኤዩ ስላሽ አምሐሪክን ይጎብኙ።